በኢትዮጵያ በተንቀሳቃሽ የእጅ ስልኮች አማካኝነት የኢንተርኔት አገልግሎት ማግኘት በመንግሥት ገደብ ከተጣለበት አራት ሳምንታት ተቆጠሩ። በተለይም እንደ ፌስቡክ፣ ቫይበር፣ ዋትሳፕ እና ዩቲዩብ የመሳሰሉት የማህበራዊ መገናኛ ብዙሃን ድረገጾችን በእጅ ስልኮች ላይ ማግኘትና መጠቀምም አይቻልም። ለመሆኑ የአገልግሎቱ መቋረጥ በተጠቃሚዎች ዘንድ ምን አይነት ተጽዕኖ አሳድሮ ይሆን? መስታወት አራጋው ወደ ተለያዩ የኢትዮጵያ አካባቢዎች ስልክ በመደወል ነዋሪዎችን ጠይቃለች። ብሮድባንድ በስም ይሠራ ነገር ነበር መሰለኝ፣ ግን ሞባይል ላይ ዳታ አሁንም እኔ ስልክ ላይ መጠቀም አልችልም፣ አክሰስ ማድረግ አልችልም እንደተዘጋ ነው እሱ ያለው። ምንም የተለየ ነገር የለም፣ የተፈጠረ ነገር የለም። ኢንተርኔት መዘጋት የየዕለት ኑሮ ላይ የሚያመጣው ተጽዕኖ ምን ይመስላል? እንደ አንተ ከተመለከትከው፣ እንግዲህ አሁን በዚህ ዓለም በተሳሰረበት ጊዜ ኢዚሊ አቬይላብል ስለነበረ ብዙ ነገሮቻችንን በዛ ማድረግ ጀምረን ነበረ። ለምሳሌ አሁን ባንኮች ከሞባይል እና ከኢንተርኔት ሰርቪስ ጀምረው በደንብ ትራንዛክሽኖች የሚካሄዱበት ጊዜ ነው። እና አሁን እነዚያን አክሴሳቢሊቲዎች በሙሉም ያጠፋ ነው እንደ በትልቁ እኔው ከተባለ ደግሞ በትንሹ ደግሞ ሰዎች ያው ግንኙነት የሚፈጥሩበት ሶሻሊም ያላቸውን ግንኙነት የሚያጠነክሩበት ነበረ። እንግዲህ እሱም ማድረግ የማይቻልበት ሁኔታ ነው ያለው አሁንና እኛ እዚህ በጣም ብዙ አክሰስ አክሰሳተን ያለ ነው። ቦዝ ፋይናንሻሊም ሶሻሊም የሚታይ ነገር ነው ያለው እንደው በሀገር ውስጥ ደረጃ ማለት ቴሌኮሙኒኬሽን የሚያገኘው ገቢ ምን ያህል ሊጎዳው ይችላል ብለ ትገምታለን? ከዚህ በፊት የከፍተኛ ትምህርት ተቋማት መግቢያ ፈተና ተሰረቀ በሚል የተወሰነ ጊዜ ተዘግቶ ነበር እና በዛ ምክንያት የቴሌ ስራ አስኪያጅ ራሱ ኮምፕሌን ያደርጉት እዚህ ይለኛል በመዝጋታችን ምክንያት ወደ አንድ ቢሊየን ብር ካልተሳሳትኩ አጥተናል ነው ያሉት። እንግዲህ የዛኔ ሲዘጋት እዚህ ይለኝ የአምስት ቀን አካባቢ ነው ማክሲመም የተዘጋው ና በዚህ ሎንጌትድ በሆነ ጊዜ ደግሞ እንደዚህ መዘጋቱ የሚፈጥረው የራሱ የሆነ ፋይናንሻል ኢምፓክት ይኖረዋል በእርግጠኝነት ሀሳብን በነጻነት የመግለጽ መብት ኤክሰርሳይዝ ከሚደረግባቸው መንገዶች አንዱ ኢንተርኔት ነው ያንን ተገድበን ነው ያለ ነው ስለዚህ ሀሳባችንን በነጻነት ለማራመድ ተገድበናል ማለት ነው በአሁኑ ወቅት እና ያ ደግሞ አንድ ዲሞክራሲን ለማስፈን ወይም እየሰፈነበት ያለ ሀገር ነው የሚባል ሀገር ላይ የሚጠበቅ ነገር አይደለም ኢንተርኔት ይጠቀማሉ? ኢንተርኔት አልጠቀም። እሺ፣ የሚጠቀም አጠገቦት ሰው አለ? አመሰግናለሁ። ኢንተርኔት ትጠቀም? ያለሽ አንቺ፣ ልበል አንቱ ልበል? አንቺ በይ። እኔ እንኳን አልጠቀምም። ቫይበርስ አትጠቀሚም? እኔ ምንም ነገር አልጠቀምም። እሺ፣ አመሰግናለሁ። መልካም

ስለዚህ የኢንተርኔት አስፈላጊነቱ ምን ያህል ነው ይላሉ? እርስዎ በጣም አስፈላጊ ነው። እንደ ሰው ደረጃ ይለያያል። ላይክ አንገብጋቢ የሚሆንባቸው ሰዎች አሉ። ሌላው ሰው ደግሞ ላይክ በኖርማል ሌብል የሚያስፈልግ ይሻላል። ቢን ባይኖርም ጀስት ላይፍ ሽገትላ ስራሽ ትሰራለሽ። ቢኖር ደግሞ ሞሪን ኮንቪኒንስ ይሆናል። ማን ምን ያህል አፌክትድ ይሆናል የምለው ላይ ነው ዲፈረንስ ያለው እንጂ ሁሉም ሰው አፌክት ምናል የሚሆነ ይረናል። ግን አንዳንዱ ሰው ስራውን መስራት ስኪያቅተው ድረስ ሳርቶች ይሆናል። አንዳንዱ ሰው ደግሞ አሁን የጋብ መጪ ደግሞ ፌክቶናለሁ ግን ያ ምናል ይ የየር ችግር ብለሽ እንትን ነው የምትለው? አይደለም። የሆነ ሳት ይለቋታል መልሳት ጠፋለች አለ ማለት የሚያስችል አለ። እኔ ብዙም ኢፌክት የለውም ለነገሩ ያቱም ለስራዬ የምንጠቀመው በሌላ እንደዚህ ሳት ሲስተም ስለምንጠቀም ብዙ ጫና አላረገብም። ግን ለፕራይቬት ላይፍ ለውጥ አለው፣ ተጽዕኖ አለው። ግን ይሄን ያህል የሚጎላ አይነት አይደለም ኢንተርኔት አሁን እየሰራ ነው አይደለም? አይሰራም። ዛሬ አልሞከርኩትም፣ ግን በጣም ቆየ። እስካሁን ድረስ አይሰራም። ስንት ሞክርያለሁ። ግን ዋይፋይ ምናምን ስላለ ብዙ ሲያስፈልገኝ እጠቀማለሁ። የዩኒቨርሲቲ ተማሪ ነኝ። አይ ምንም ነገር የለም፣ አልተከፈተም። አሁን የለም። ያለንበት አካባቢ እንትን ንትን ያለበት ነበር ዋይፋይ። እሱም ራሱ በጣም ብዙ አይሰራም። ጠርጊ በጣም ተጠቃሚ ነበር። ብዙ ብዙ ሆነ ኢንፎርሜሽን ትፈልግ ያለሽ መልሽ የሀገሬሽን ጉዳይ መከታተል የውጭ ነ ምንም መከታተል ያስፈልግ፣ ግን የለም ምንም ነገር የለም። ትንዛን የተለቀቀ ነገር የለም በመንግስት እኮ የተናገረው ማስ ሚዲያም ተጠይቀውም መልስ የሰጠበት ጉዳይ ነው እናይበታለን እየተባለ ነው። በየእለት ኑሮ ላይም ምንም አይነት ተጽዕኖ አላሳደረም። ኢንተርኔት አለ ምንም ስል በላመጣ ማዋ መቼም አይቆርጥብኝ እና ወረኛውነት መመለቻ ነው የሚቀርብኝ። ከአስር ደቂቃ በፊት አክሰስ ለማድረግ ሞክሬ ነበረ። ጂሜይል ሰርቶልኛል። ብሮድባንድ ላይ በፊትም የነበረው ዴስክቶፕ ላይ ይሰራል። ብሮድባንድ ከዛ ውጪ ዋይፋዮች ይሰራሉ። ሞባይል ዳታ ግን የለም አልመጣም። የተዘጋው ሞባይል ዳታ ነው። በፊትም ከዛ አብዛኛው ሰው በሞባይል ዳታ ነው ኢንተርኔት አክሰስ የሚያደርግ የነበረው። አሁን እሱ እንደተዘጋ ነው። ቪዲዮ ምናምንም በሲን ስለሚሰራ ያው ሞባይል ዳታ ጋር ስለሚመሳሰል አይሰራም ማለት ነው። ብሮድባንድ ብቻ የሚጠቀሙ ናቸው ይሰራላቸው ማለት ነው። እሱም ግን ብሎክ የተደረጉ ዌብሳይቶች አሉ። ፊልተር እንደሆነ ነው ማለት ነው። እነማን ናቸው እነዛ ዌብሳይቶች? የተዛ ሶሻል ሚዲያዎች ለምሳሌ ፌስቡክ፣ ትዊተር የመሳሰሉት በሙሉ እንደተዘጉ ናቸው። እና አንዳንድ ሌሎች የኒውስ ዌብሳይት አሉ አደለ? እነሱ በፊትም ይሄ ብሎክ ይገዋለ ግን ሶሻል ሚዲያው ነው አዲስ ያው በቅርብ ጊዜ ሆነው ማለት ነው። ስለዚህ እነሱ አሁንም ቢሆን በፕሮክሲ ተጠቅመሽ ካልሆነ በስተቀር አክሰስ አይደረጉም። ቱጂ፣ ስሪጂ፣ ፎርጂ ሁሉም አይሰራም። ምንም ሞባይል ዳታ በጥቅሉ አይሰራም። በቃ ዋይፋይ ያለበት ቦታ ብቻ በዋይፋይ ነው አክሰስ የሚደረገው ማለት ነው። በዋይፋይም ራሱ ሞባይል ውስጥ ፈንክሽን የሚያደርገው ጂሜይልና ያሁ ብቻ ናቸው። ከዛ ውጪ ያለው እነ ፌስቡክ እነ ትዊተር እነ የመሳሰሉትን ለመመልከት እነ ዋትሳፕ ለመመልከት ራሱ በዋይፋይ ከገቡ በኋላ ቪፒኤን መጠቀም ያስፈልጋል። ቨርቹዋል ፕራይቬት ኔትወርክ የሚባለውን ማለት ነው። በሞባይል ዋይፋይም ተገኝቶ ማለት ነው። ሞባይል ዳታ ኮምፕሊትሊ የለም። ስለዚህ ለምሳሌ መንገድ ላይ ስንንቀሳቀስ ምናምን ራሱ ዋይፋይም አዲስ አበባ ውስጥ በጣም ጥቂት ቦታዎች ነው የሚገኘዋል። አሁን ኢንተርኔት ካፌዎች ይሰጣሉ፣ ከነዛ ውጭ አንዳንድ ተለቅ ያሉ ሆቴሎች እና ሬስቶራንቶች ይሰጣሉ ማለት ነው። ዋይፋይ አገልግሎት በየእለት የወጣቱም ሆነ የማህበረሰቡ ኑሮ ላይ ይህ ኢንተርኔት በተለይም የስልክ ላይ ያለው ኢንተርኔት አለመኖሩ ምን ያህል ይጎዳዋል ብለህ ትላለህ? በእኔ እይታ በጣም ቴክኖሎጂ ነው ይሄ። በእንትን በአካደሚክ እየተራሱ ዲጂታል ዲቫይድ የሚባል ኮንሰፕት አለ እና የኢንተርኔት አገልግሎት ጥቅም የአይሲቲ አገልግሎት ተጠቃሚ የሆኑና ያልሆኑ ማህበረሰቦች እኩል የማህበረሰብ ልማት ላይ ይገሰግሳሉ ማለት አይቻልም። የማይጠቀሙት በጣም ይጎታል እና በተለይ አሁን ብዙ ሰው እዚህ ከቤተሰቦቹ ጋር ለመገናኘት መረጃ ለመለዋወጥ ዜና ለማንበብ በተለይ ከተሜው ጥገኛ እየሆነ የነበረበት አመጣጥ ነበረ ባለችው ውስን የኢንተርኔት ኮኔክቲቪቲ ማለት ነው። እና አሁን እሱን ነው የተቀማ ነው ማለት ነው በአብዛኛው። ስለዚህ በጣም ጎጂ ነው የሚሆነው። በየቀኑ ጉግል ውስጥ ብዙ ነገር ሰርች እናደርጋለን አይደል? እነዛን ነገሮች እያጣ ነው እና ትምህርት እንድንያጣ ነው እንደማለት ነው። እንደ በጭር ኦፍኮርስ ከዛ በፊት ኢንተርኔት በሌለበት ዘመን ላይ እንደዚህ ተኖሯል፣ ግን በዛ ዘመን ተመልሰን ወደኋላ እንድንኖር የምንገደድ አይመስለኝ ምክንያቱ ከዓለም ጋርም ከጎረቤት ሀገሮቻችንም ጋር በእኩል አቅም መወዳደር አለብን።